እንግዶቻችን ዶክተር ጌቴ ገላይ እና ዶክተር ሩኒ ማየር እንኳን በደህና መጣችሁ። እንኳን ደህና ቆየህን አሉላ። በጣም እናመሰግናለን። ዝግጅታችሁን የመከታተል እድል አግኝቻለሁኝ። በጣም በርካታ ርዕሶች የተካተቱበት ሁለት ቀናት የዘለቀ አውደ ጥናት ነው። ከተለያዩ አገሮች የመጡ በዙምም ጭምር ከሀያ በላይ ባለሙያዎች የተሳተፉበት ነው። አውደ ጥናታችሁን መሰረት አድርገን አማርኛን ከማስተማር ጋር የተያዙ ሌሎች ርዕሶችንም እናነሳለን። መንደርደሪያው ግን ዶክተር ጌቴ በዚህ ሰዓት ለሚከታተሉ አድማጮቻችን ሙያውን ረጅም ዘመን ያገለገሉበትን ሃምቡርግ የሚሰሩትን ስራ ጨምሮ በአጭሩ ይንገሩን እስኪ። በጣም አመሰግናለሁ አሉላ። ጌቴ ገላይ እባላለሁ በጀርመን ሀገር በሃምበርግ ዩኒቨርሲቲ የእስያና አፍሪካ ጥናቶች ተቋም ውስጥ የአፍሪካና የኢትዮጵያ ጥናት ትምህርት ክፍል ውስጥ የአማርኛ ቋንቋና የአፍሪካ ስነ ቃል ወይም ፎክሎር ኮርስ ወይም ትምህርት መምህር እና ተመራማሪ ነኝ። መልካም አመሰግናለሁ ዶክተር ጌቴ። በዚህ ሰዓት ይሄን ውይይት የሚከታተሉ ስለምንነጋገረውም ርዕሰ ጉዳይ በቅርበት የመከታተል እድል እንዲሰጣቸው በማለት ነው። ለረዥም አመት ያገለገሉበት አልፎ አልፎም ቢሆን በእኛም ፕሮግራሞች ረዥም ጊዜ ውስጥ ብቅ ብቅ የማለት እድል ነበሮት እና ብዙ ተመልካቾች እንደሚያውቆት እረዳለሁ ዶክተር ሮኒ ማየር የእርሶ የሙያ አጋር ከፓሪስ ተቀላቅለውናል። ዶክተር ሮኒ እስኪ እርሶም ሙያውን ጨምረው ራስዎን ያስተዋውቁልን። ስሜ ሮኒ ማየር በፈረንሳይ ሀገር፣ በኢናልኮ ዩኒቨርሲቲ የአማርኛ አስተማሪ ነኝ። ከሁለት ሺህ አስራ ሰባት ጀመሬ የዜና ከዛ በፊት ደግሞ ለረጅም ጊዜ ኢትዮጵያ ቆይቼ ነበር። እዛ በአዲስ አበባ ዩኒቨርሲቲ በስነ ልሳን ክፍል ትምህርት አስተማሪም ነበር። በአጭሩ ራሳችሁንና ሙያችሁን ስራዎቻችሁንም ማስተዋወቃችሁልናል። ከምትሰሯቸው ስራዎች ጋር የተገናኙ ጥያቄዎችን ወደኋላ ላይ ማንሳታችን አይቀርም። ለአሁኑ ግን እስኪ ከአውደ ጥናቱ መሰረት እንነሳ። ለአራት ዓመታት ጥናትና ምርምር ስራዎች ሲሰሩበት የቆየ መሆኑን ተረድቻለሁ። ዶክተር ጌቴርሶን ነው ማስቀድመው አማርኛን እንደ ውጭ ቋንቋ ማስተማር ይላል። የአውደ ጥናታችሁ ርዕስ መደበኛነትን ያማከለ የጋራ ስርዓተ ትምህርት የቋንቋ ችሎታ የምዘና ማዕቀፍ ዝግጅት ይላል። ይህ በሃምበርግ ባለፈው ወር የተሰናዳ አውደ ጥናት ምንድን ነው? በአውደ ጥናቱ ዳር ማድረስ የፈለጋችሁት? ዶክተር ጌቴ፣ በጣም ጥሩ ጥያቄ ነው አሉላ። ይህ በሃምበርግ ዩኒቨርሲቲ ለሁለት ቀናት የተዘጋጀው አውደ ጥናት በዋናነት ዘመናዊ የአማርኛ የማስተማሪያ መጽሐፍትን ከተለያዩ የስነ ልሳን የአማርኛ ቋንቋ መምህራንና የኮምፒውተር ባለሙያዎች ጋር በመመካከር እነዚህን ዘመናዊ የማስተማሪያ መጽሐፍት ዝግጅት፣ የስርዓተ ትምህርት ዝግጅት፣ የዘመናዊ የሰዋሰው መጽሐፍት ዝግጅት እንዲሁም የመዝገበ ቃላት እና የአማርኛን ቋንቋ መደበኛነት የሚንከባከብ የሚጠብቅ፣ የቋንቋውን ዘመናዊ የሰዋሰው የማስተማር ዘዴ የሚመረምር፣ የሚያጠና የአማርኛ ቋንቋ አካዳሚም እንዲቋቋም ሰፊ ውይይት ያደረግንበት የሁለት ቀናት ዝግጅት አውደ ጥናት ዝግጅት ነበረ። በአውደ ጥናቱ ላይ በአውሮፓ ውስጥ ካሉ ብዙ የአማርኛ ቋንቋ መምህራን በተለያዩ ዩኒቨርሲቲዎች የሚያስተምሩ የስራ ባልደረቦቻችን ለመጀመሪያ ጊዜ በርካታ የአማርኛ ቋንቋ መምህራን፣ የስነ ልሳን እና የኮምፒውተር ሳይንስ ባለሙያዎች የተገኙበት አውደ ጥናት ነበረ። መልካም እንግዲህ በወፍ በረር በዚህ አውደ ጥናት ዳር ማድረስ የፈለጋቸዋቸውን አላማዎች አስጨብጠውናል። እንዴት ይሳካሉ የትንስ ያህል በአውደ ጥናቱ ተሳክቶላቸዋል መልከት እናድርጋለን። ዶክተር ማየር በዶክተር ጌቴ ገለጣ መሰረት በዋናነት ያስቀመጣችሁትን ለማሳካት የፈለጋችሁትን ትልም አሳክተናል ይላሉ በሁለቱ ቀን ጉባኤ እነኝህን በርካታ ጉዳዮች በተለይ ደግሞ ሀያ በላይ ባለሙያዎች ናቸው። እንደተከታተልኩት ረጅም ጊዜ የወሰደና የተጠና ነው እና እርሱ ከዋነኞቹ አዘጋጆች አንዱ ነው ከዶክተር ጌቴ ጋር ተሳክቶልናል ይላሉ። በመሰረቱ አዎ ለመጀመሪያ ጊዜ የተለያዩ ሀገር የአማርኛ መምህራን አንድ ላይ ተሰበስቦ ስለ አማርኛ ማስተማር ብፋት አወሩ። በየትኛው ቦታ የትኛው ችግር እንዳለ በደንብ ታይቶ ነበር እና አሁን የአውል ጥናቱ አላማ የማስተማሪያ መጽሐፍ ለማዘጋጀት ብቻ ሳይሆን የአማርኛ መምህራን ማህበር ማቋቋም እና ለወደፊቱ የጋራ ስራ እንድምንሰራ መሰረት ልመጥ አልነበርም እና ይሄ በደንብ ተሳካ ይመስለኛል። እንግዲህ በርካታ አመታት የፈጀ ጥናትም ቢካሄድ የመጀመሪያው እርምጃ ነው እና የሚቀጥሉ ብዙ ስራዎች እንዳሉ መረዳት አያዳግትም። ዶክተር ማየር ከእርሶ ጋር እንደሚያውቁት በቴክኖሎጂው ረገድ የቋንቋ እድገት እንደ ማንኛውም ቴክኖሎጂ እንደሚቀይራቸው ነገሮች በጣም በተለየ ፍጥነት እየተለወጠ ያለበት ሁኔታ ነው የምናየው። አማርኛ ቋንቋን በአለም አቀፍ ደረጃ ማስተማር እርስዎ ራስዎ ቋንቋውን ተምረው ነው እያስተማሩ ያሉ ተምረው አጥንተው በቋንቋ መምህርነቱ እያስተማሩ ነው ያሉት። ስለ ተማሪዎቻቸውም ሊነግሩን ይችላሉ። ምን አይነት የተለዩ ሁኔታዎችን ይጠይቃል? ዛሬ የአማርኛ ቋንቋን በዓለም አቀፍ ደረጃ እንደ ውጭ ቋንቋ ማስተማር ከዚህ ቀደም ከነበሩት ሁኔታዎች የቱን ያህል ተለውጠዋል? የኤአይ ቴክኖሎጂ ከመጣ በኋላ በተለይ ቋንቋን የሚመለከቱ ብዙ ነገሮች በተለየ ፍጥነት እየተቀየሩ ነው የምናየው እና ምንድን ነው እርስዎ የሚያዩት፣ እንደ ባለሙያ? እንደኔ ከሆነ ገና ነው። ጀምርም አለ ግን ለምሳሌ አሁን ሌላ የአውሮፓ ቋንቋ መማር ክፈልጉ በቀላሉ የተወሰነ አፕሊኬሽን በሞባይል እያገኛሉ እንደ ዱሊንጎ፣ ባብል ምናምን ሌሎቹ አይነት ነገሮች። ስለአማርኛ እንደዚህ አይነት ነገር አይገኝም በጭራሽ እና በአሁኑ ደረጃ እኔ እስከማውቅ ድረስ ለትርጉም ስራ ጉግል ትንሽ መጠቀም ይቻላል፣ ግን የጉግል ትርጉም ራሱ ትንሽ አስቸጋሪ ነው። ስለዚህም ጅምር አለ፣ ጥሩ ነገር ይታያል፣ ግን ገና ነው። ለትምህርት ትንሽ ሊጠቀም ይችላል፣ ግን ገና ነው። ገና ነው። ዳ ያለ ነው፣ ከኛ ጊዜ ለየት የሚል ነገር። ለዛ ነው ማለት አዲስ የማስተማሪያ መጽሐፍ ለማዘጋጀት። እስካሁን ድረስ ያለው የአማርኛ ማስተማሪያ መጽሐፍት የዱሮ ናቸው። የሰላሳ አርባ ምናምን ዓመታት በፊት የተዘጋጁ መጽሐፍ ናቸው። ትኩረታቸው ስዋሶ ላይ ነው ብዙ ጊዜ እና ንግግር ወይም በአማርኛ መጽሐፍ ብዙም አይማሩም ማለት፣ ተማሪ ደግሞ ይሄ ተምሮ ወደ ኢትዮጵያ ሲሄድ ለመግባባት በጣም ይቸግራል እና ስለዚህም ይሄ ነገር ትንሽ መቀየር አለበት። በአጀማመሮ ዱሮ ዘዴ በመጽሐፍ ይመጣል ግን ክጎን ክጎን አሁን የኮምፒውተር የኤሌክትሮኒክስ የአርቲፊሻል ኢንቴሊጀንስ የገባ ነው። በዛ ላይ የሚረዳው ዶክተር ጌቴ ወደርሶ ልመለስ ነው። ዶክተር ማየር ከጀመሩት እንቀጥላለን። አራቱን ዋና ዋና የቋንቋ ክህሎቶች መናገር፣ መስማት፣ መጽሐፍ ማንበብን የመሰሉ በቴክኖሎጂ እንዲደገፍም እየፈለጋችሁ ነው። ከቴክኖሎጂ ባለሙያዎች ጋር አብራችሁ ሰርታችኋል። የጥናቱ ወረቀቶችም አቅርበዋል። ሶስት አራት ባለሙያዎች በዝግጅቱ እንደተሳተፉ ተረድቻለሁ። በስነስርዓቱ እንደተሳተፉ ወደፊትም ለማቀላጠፍ የሚችሉበትን ሁኔታ ቀደም ብለው እንደገለጹልን፣ ደግሞ ቋንቋውን ሌሎች ቋንቋዎች በሚሰጡበት ደረጃ ከፍ ለማድረግ ትልቁ ግባቸው አድርጋችኋል። ምን ይታይዎታል? አሁን ያለው ሁኔታ ምንድን ነው? በሚቀጥለው ምዕራፍ እንዲፈጠር የምትፈልጉትስ ምን ይሆን? የአማርኛ ቋንቋ እንደሚታወቀው ለኢትዮጵያውያን የተለያዩ ማህበረሰቦች የጋራ የመግባቢያ ቋንቋ ሆኖ ለብዙ መቶ ዓመታት የቆየ ቋንቋ ነው። አውሮፓውያንም ከ18 ዘጠናዎቹ ጀምረው በተለያዩ የአውሮፓ ዩኒቨርሲቲዎች ይህንን ቋንቋ ሲያስተምሩት፣ ሲማሩትና ሲያጠኑት ቆይተዋል። በአሁኑ በ21ኛው መቶ ክፍሎ ዘመን የአማርኛን ቋንቋ በሳይንስና በቴክኖሎጂ ወይም የሳይንስና የቴክኖሎጂ ቋንቋ ለማብቃት ዘመናዊ የትምህርት ቋንቋ የማስተማሪያ ቋንቋ ለማድረግ ለቋንቋው የቴክኖሎጂ ውጤቶችን፣ የኮምፒውተር ሳይንስ፣ የአርቲፊሻል ኢንቴሊጀንስ ውጤቶችን መተግበሪያዎችን ለማዘጋጀት እንደ ሌሎቹ የአውሮፓ ቋንቋዎች በባለሙያዎች የታገዙ ጥናቶችን ስናደርግ ቆይተናል። በአውሮፓ ውስጥ ለምሳሌ የአውሮፓ ህብረት ሀያ ሰባቱም አገራት በእንግሊዝኛ ቋንቋ ከኤዋን ጀምሮ ኤ ኤዋን፣ ኤቱ፣ ቢዋን፣ ቢቱ፣ ሲዋን፣ ሲቱ በሚባሉ ስድስት ክፍሎች ማለት ነው። ለጀማሪ ለመካከለኛና ለከፍተኛ ደረጃ በሚል በዘመናዊ የማስተማሪያ መጽሐፍት፣ ዘመናዊ መዝገበ ቃላት አጠቃቀም፣ ዘመናዊ ቴክኖሎጂን ጭምር የተለያዩ መተገበሪያዎችን፣ ለተማሪዎች መልመጃዎችን፣ የቤት ስራዎችን፣ የንግግርና ውይይት ጽሁፎችን፣ የባህልና የማህበረሰብ ጥናት፣ የስነ ሙዚቃ፣ ሌሎቹንም ለተማሪዎች እጅግ ማራኪ ሳቢና መሳጭ የሆኑ የትምህርት አይነቶችን ለማስተማር በእነዚህ የቴክኖሎጂ ውጤቶች እየተጠቀሙ ያስተምራሉ። እኛም እንግዲህ አማርኛን ይህንን ለማብቃት ነው ጥረት ያደረግነው። በዚህ ውስጥ ግን የኮምፒውተር ሳይንስ ባለሙያዎች አንዱ ትልቁ ችግራቸው አማርኛ በርካታ ፊደላት ስላሉት፣ በተለይ ሞክሼ ሆሄያት የሚባሉትን እነዚህን ጠንቅቆ የመጻፍ ፊደላትን ጠንቅቆ የመጻፍ የቃላቱን ትርጉም ስርወ ትርጉም በደንብ የማወቅ አንዳንዶቹ ከግዕዝም የመጡ ስለሆኑ እነዚህን ጥንቅቆ ለማወቅ መዝገበ ቃላትም መጠቀም እንዲችሉ ዘመናዊ የኤሌክትሮኒክስ ወይም ኦንላይን መዝገበ ቃላት እንዲጠቀሙ የሚያስችል ዘመናዊ ስርዓተ ትምህርት በመቅረጽ የማስተማሪያ መጽሐፍትን ማዘጋጀት ማሳተም ነው። እንደ እድል ሆኖ ከተሳታፊዎች መካከል በቬና ዩኒቨርሲቲ ኦስትሪያ ማለት ነው የአማርኛ ቋንቋ መምህርት የሆነችው የስራ ባልደረባችን ዶክተር ታማራ ፕንሽኔክ የኤ ዋን ወይም የመጀመሪያውን ደረጃ መጽሐፍ አዘጋጅታ ባለፉት አመታት በአውደ ጥናቱ ላይ አቅርባ ከተሳታፊዎቹ ከፍተኛ አድናቆትን ተችሯታል። እሷ አሁን እየቱን እያዘጋጀች ነው ያለችው። የስራ ባልደረባዬ ሮኒ እና እኔ ሌሎችም እያገዝናት ነው። ሌሎቹም እንግዲህ በሚቀጥሉት አምስት ዓመታት ሌሎችንም ዘመናዊ የማስተማሪያ መጽሐፍት በትብብር ለማዘጋጀት ነው ጥረት እያደረግን ያለ ነው። ወደ ዶክተር ማየት ከመመለሴ በፊት ዶክተር ጌቴ ተከሳሳይ ያደረጉት ነገር ግን ብዙ ጊዜ የሚያነጋግር አንድ ርዕሰ ጉዳይ አለ። አመቺ እንዲሆን ሲባል ሞክሼ ሆሄያትን ጨምሮ ሌሎች ቋንቋውን የተለዩ ጠባዮች የማስተካከል ምርጫ ብዙ ሲያወዛግብም ሲያነጋግርም ቆይቷል። የእርስዎን ሀሳብ መስማት ፈልጌ ነው። ቋንቋውን መቀየር ሳይሆን ቴክኖሎጂውን አመቺ ማድረግ የሚለውን የሚደግፉ ይመስላል። ትርፍ ናቸው የሚለው ነገር የሙያው ሰው ስለሆኑ ምን ያህል እንዳከራከረ የሚረዱት ይመስለኛል። ምንድን ነው በዚህ ላይ ያለው አስተያየት? እውነት ነው። አሁን ይህንን በተመለከተ የስራ ባልደረባችን ዶክተር ድሮን በላነጋ ከፓሪስ ኢናልኮ ዩኒቨርሲቲ እጅግ በጣም ግሩም የሆነ የጥናት ጽሑፍ አቅርባለች። ይኸው ምንድን ነው፣ የአማርኛ ፊደላትንና ቃላትን ጠንቅቆ መጻፍ ሞክሼ ሆሄያትን ደግሞ ስርዓተ ጽሕፈቱን ጠብቀው ተማሪዎች እንዲማሩ በመዝገበ ቃላት አጠቃቀም፣ በፊደላት አደራደር፣ በቃላት ትርጉም እንዲሁም ደግሞ በንባብና በጽሕፈት ያለውን የአማርኛን ቋንቋ የፊደላት አጠቃቀም፣ በተለይ ሞክሼ ሆሄያትን በጥንቃቄ መማር ከታች ጀምሮ መማር እንደሚያስፈልግ እኛ በስፋት ተዋይተንበታል። ምክንያቱም አማርኛ ከግዕዝ የመጣ ቋንቋ ቢሆንም ብዙ የኩሽ ቋንቋዎች የሰዋሰውና የመድበለ ቃላት በውስጡ ገብተዋል። ስለዚህ ለምሳሌ ሰላም የሚለው ቃል የግዕዝ ቃል ነው። የሴም ቋንቋዎች ዕብራይስጥኛ፣ አረብኛ፣ የኢትዮጵያ ሌሎችም ቋንቋዎች በሙሉ ሰላም ነው የሚሉት። ሰላም የግዝ ስለሆነ በእሳቱ ሰ ነው የሚጻፈው። ንጉስ የሚለው ቃል ደግሞ ነግሰ ከሚለው የግዕዝ ግስ የተገኘ ስለሆነ በንጉሱ ሰ ነው የሚጻፈው። ስለዚህ የፊደላቱን ትርጉም የቃላቱን ስርወግስ አመጣጣቸውን ጠንቅቆ ማወቅ ያስፈልጋል። ለምሳሌ ኃይሉ የሚባል ሰው ኃይል የሚለውን ቃል ወይም ኃይሉ የሚለውን በብዙሃን ውሃ ወይም በኃይል ውሃ ካልጻፈው ትርጉሙ አልገባውም ማለት ነው። ምክንያቱም ኃይለኛ፣ ጠንካራ፣ ጎበዝ፣ ጀግና፣ ስልጣን ያለው ኃይል ያለው ማለት ነው እና በሀሌታ ውሃ ወይም በሀመር ውሃ መጻፍ አይችልም። ለዚህ ፊደላትን ጠንቅቆ ማወቅ ትርጉማቸውንም ጠንቅቆ ማወቅ ያስፈልጋል። አውሮፓውያን ጠንቅቀው ነው የሚማሩት፣ ይህንን ያውቃሉ እና ኢትዮጵያ ውስጥ ግን ያለው ችግር በሀገራችን በተለይ በአሁኑ ጊዜ ባለው የማህበራዊ ሚዲያ አጠቃቀም የጋዜጦች፣ የማስታወቂያዎች፣ ሌሎችም ጽሑፎች ላይ ጠንቅቆ የመጻፍ ችግር እንዳለ እናያለን። ምክንያቱም ኢትዮጵያ ውስጥ ከታች ጀምሮ ከአንደኛ ደረጃ ጀምሮ የአማርኛን ሰዋሰው በጥንቃቄ ማስተማር ተማሪዎች የመዝገበ ቃላትን አጠቃቀም በጥንቃቄ እንዲያውቁ እንዲሁም ደግሞ የንግግርና የንባብ መጽሐፍትን ማወቅ የቋንቋ አካዳሚ ስለሌለ የነዚህን ፊደላት አገልግሎትና በየትኛው ቃል ውስጥ የትኛው ፊደል እንደሚጻፍ ጠንቅቀው ከታች ጀምረው ስለማይማሩ በአሁኑ ጊዜ ያለው ዘፈቀድ አጠቃቀም ችግር ሲፈጠረ ይታያል። ስለዚህ ይህንንም ለማስወገድ በኮምፒውተር ሳይንስ ባለሙያዎች የታገዙ ፊደላትን ጠንቅቆ የመጻፍ በተለይም ደግሞ የፊደላትን ግድፈት የሚያርሙ መተግበሪያዎች እንዲያዘጋጁልን ባለሙያዎችን አማክረን ሀሳቡን አቅርበልላቸዋል። በደስታ ተቀብለውታል። ግርም ነው። የቴክኖሎጂውን የምገዛ ጨምሮ እንመለከታለን። ወደ ዶክተር ማየር ልመለስ። ዶክተር ማየር ቀደም ብሎ የባለሙያዎች ማህበርን ማቋቋም ከግባቸው አንዱ መሆኑን ጠቀስ አድርገዋል። ዶክተር ጌቴ የጠቀስ ያደረጉት ሌላ ጉዳይ ደግሞ የቋንቋ አካዳሚ ከሶስቱ ትልልቁ ትልሞቻችሁ ሁለቱ እነኚህ ናቸው። አንደኛ እነኚህ እንዴት ነው ሊሳኩ የሚችሉት? ቢኖሩ ምናልባትም ከሌሎች የአውሮፓ ቋንቋዎች የትምህርት አሰጣጥ ጋር ሊያዛምዱልን ይችላሉ። የቱን ያህልስ ተጨባጭ ለውጥ ያመጣሉ? ከቋንቋ አካደሚ ለጀመ የቋንቋ አካደሚ በመሰረቱ በአዲስ አበባ ያሉ መምህራን ጉዳይ ነው ማለት ለዛ አንድ መመር መታ ነበር ከአዲስ አበባ እና አማርኛ መደበኝነት እንዴት መቀየር እንደሚችል መስክ ብካላት እንዴት እንደሚዘጋጅ ወረቀት ቀረበች። እሱም ገና ነው። በመሰረቱ የአካዴሚ ማለት ነው የኛ ዋና ጉዳይ ሳይሆን የአማርኛ መምህራን ወይም የአማርኛ ተነጋሪዎች በኢትዮጵያ ላሉ ቢቋቋም ጥሩ ነው። ወደ ፊድል ልንመለስ እዚህ አማርኛ ስናስተማር ከፊድል ጋር የተለያዩ ችግር ማለት ለአዲስ ቋንቋ ሲማር በአንድ ጊዜ አንድ ቃል በሀመራ ሲጽ ከሳምንት ጥፍ በኋላ ደግሞ ያ ተመሳሳይ ቃል በሀለተ ሀፂ ጥፍ ወይም የንጉስ ስ የሳት ስ እዚህ ምናምን ሲቀያል፣ እነዚህ አይነት ቃላት ለመማር አስቸጋሪ ነው። ለተማሪ የበለት ጊዜ ይፈጃል። ስለዚህም ወጥ የሆነ ነገር ቢወጣ በዛ ጥሩ ነበር። መደበኝነት ያለው ማለት ነው። ወጥ የሆነ ነገር መኖር አለበት። የአማርኛ ቋንቋ መምህራን ማህበር ለዛ ነው። ለምሳሌ የምዝና መሰረቶች ስንሰራ በፊድል ላይ ምን አይነት ትኩረት እንሰታለን? ፊድል እንትዋለን? ወደ መግባባት ብቻ እንሄዳለን? ቤስ ፊድል ይገባል እና ፊድል ከገባ ምን አይነት ፊድል ነው? ምን አይነት አጻጻፍ ነው? ይሄ ትንሽ መሰረታዊ ጥያቄዎች ናቸው። ገና መልስ የለም። እንደዚህ አይነት ጥያቄዎች ዋናው መጠየቁ ላይ ይመስለኛል። ጀምራችሁታል። የሚቀጥሉትን ሂደቶችም ለመከታተል እንሞክራለን። አንድ ወጥ የሆነ መሆን አለበት ለማስተማርም ትክክለኛውን መንገድ ለመከተልም ይቀላል ብለዋል። ምናልባት ከዚህ ጋር መዛመድ የሚችል አንድ ሌላ ርዕሰ ጉዳይ ዶክተር ጌቴ የመዝገበ ቃላት ነው። መዛገብተ ቃላትን በተመለከተ በተለይ በኤሌክትሮኒክ መልኩ የሚዘጋጅ አውደ ጥናቱ ላይ ቀርቧል። እስኪ እንገሩን ሰዎች በቀላሉ ሊያገኙ እንዲችሉ በተለይ የቋንቋው ዋና ተናጋሪዎች ላልሆኑ ወይም ለውጭ ተናጋሪዎች ትምህርቱን ቀላል ለማድረግ የመዛግብተ ቃላት ፋይዳው የጎላ መሆኑ ይታመናል እና ምን ይመስላል? የቀረቡትስ ከዚህ ቀደም ከነበሩት ጋር እንዴት ይነጻጸራሉ? በጣም ጥሩ ጥያቄ ነው አሉላ ቋንቋ ለመማር ሶስት መሰረታዊ መጽሐፍት ያስፈልጋል። አንደኛው የሰዋሰው ትምህርት ነው። ሁለተኛው የንግግር የንግግርና የጽህፈት ትምህርት ነው። መልመጃዎችን ጨምሮ ማለት ነው። ሶስተኛው ደግሞ ቋንቋውን ለመማር የመዝገበ ቃላት አጠቃቀም። እንዳለመታደል ሆኖ ኢትዮጵያ ውስጥ ከአንደኛ ደረጃ ጀምሮ ለተማሪዎች በተለይ ለአማርኛ ቋንቋ የተዘጋጁ ደረጃቸውን የጠበቁ ልዩ ልዩ መዛግብተ ቃላት አናገኝ በአንደኛ ደረጃ በሁለተኛ ደረጃ፣ በከፍተኛ ደረጃ፣ በዩኒቨርሲቲ ደረጃ ተብለው እነዚህ የአማርኛ መዝገበ ቃላት በባለሙያዎች መዘጋጀት አለባቸው። እነዛን መዝገበ ቃላት ተማሪዎቹ በየደረጃው ይጠቀሙባቸዋል፣ ይማሩባቸዋል ማለት ነው። ስለዚህ መዝገበ ቃላት ጠንቅቆ ለመጻፍ የቃሉን ትርጉም የቃሉን አመጣጥ እና ዘርፈ ብዙ አጠቃቀም ተማሪዎች በአውዱ ወይም በፍቹ አማካኝነት ወይም መሰረት ያጠኑታል ይማሩታል ተግባራዊ ያደርጉታል ማለት ስለዚህ አሁን በእኛ ጉባኤ ላይ ከአዲስ አበባ ዩኒቨርሲቲ እዚህ መጥታ ንግግር ያደረገችልን ዶክተር ታፈራው ኃይሉ ለሚቀጥሉት ሶስት አመታት የሚቆይ የአማርኛ ቋንቋ የኤሌክትሮኒክስ መዝገበ ቃላት እያዘጋጁ ነው የዛ ፕሮጀክት ኃላፊ ናት እና ያ መዝገበ ቃላት ተጠናቆ ለተጠቃሚዎች በሚቀርብበት ጊዜ ማንኛውም ኮምፒውተር ወይም ስልክ ወይም ሌላ የቴክኖሎጂ ውጤት ተጠቃሚ የሆነ ሰው ይህንን መዝገበ ቃላት የመጠቀም እድሉ ይኖረዋል ማለት ነው። ስለዚህ መዝገበ ቃላት ለቋንቋ ተማሪዎች እንደ ደረጃቸው እጅግ በጣም አስፈላጊ ነው። እኔ ራሴ በየቀኑ መዝገበ ቃላት እንጠቀማለን። ትርጉም፣ የቋንቋውን አገባብ፣ የቋንቋውን ስርዓተ ጽፈት፣ የቋንቋውን ታሪካዊ አመጣጥ ለማጥናት መዝገበ ቃላት እጅግ ትልቅ አስተዋጽኦ ያበረክታል። ኢትዮጵያውያንም መዝገበ ቃላት እንዲጠቀሙ እኔ አጠንክሬ ለመምከር እፈልጋለሁ። ምክንያቱም አንድ ሰው ስህተት መስራቱን ወይም በዘፈቀደ መጠቀሙን ያቆማል ማለት ነው። መዝገበ ቃላት ስርዓት ያለው ማለት ነው። ቋንቋም ራሱ ሂሳብ ማለት ነው። ስርዓት ያለው መግባቢያ ማለት ነው። ሰዋሰው ራሱ የግዙ ቃል ሰዋ ሰው፣ ሶስት ዋና ዋና ትርጉሞች አሉት። አንደኛ ሰዋሰው ማለት መሰላል መውጫ መውረጃ ማለት ነው። ሁለተኛ ሰዋሰው ማለት መስታወት ማለት ነው። ፊትን፣ መልክን አለባበስን አጥርቶ የሚያሳይ ሶስተኛው ደግሞ መሄጃ መምጫ መሸጋገሪያ ድልድይ ማለት ነው። እነዚህን ሶስቱን ስርዓቶች የሚያውቅ የቋንቋ ተማሪ ወይም አጥኚ የሰዋሰውን ሕግጋት ጠንቅቆ ያውቃል፣ የቃላትን አጠቃቀም ጠንቅቆ ያውቃል፣ የአረፍተ ነገር አወቃቀርን፣ የስርዓተ ጽሕፈትንም ጠንቅቆ ያውቃል ማለት ነው። ስለዚህ ዘመናዊ የቋንቋ ማስተማሪያ መጽሐፍት ውስጥ የሰዋሰው መጽሐፍት የንግግር መጽሐፍትና የመዝገበ ቃላት መጽሐፍት እንዲዘጋጁ እቅድ አድርገናል ምክንያቱም ሌሎቹ ቋንቋዎች የአውሮፓ ቋንቋዎች እነዚህ የተሟሉ መጽሐፍት ተዘጋጅተው ታትመው ለተማሪዎች ቀርበውላቸዋል ከአማርኛ መምህራኑ ከጀርመናዊው ዶክተር ሮኒ ማየርና ከትውልድ ኢትዮጵያ ጀርመናዊው ከዶክተር ጌቴ ገላይ ጋር የነበረን ቆይታ ዘለግ ያለ ነው። ሙሉን የቪዲዮ ቃለ ምልልሳቸውን በድረ ገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን ዶክተር ጌቴ ገላይንና ዶክተር ሮኒ ማየርን ለጊዜያቸውን እናመሰግናለን። እግዜር ይስጥልን። ቀደም ብለን በመግቢያችን ጠቆም እንዳደረግ ነው ሦስተኛው የአማርኛ ቋንቋ መምህር እንግዳችን የበርሊን ነዋሪ ጀርመናዊው ዶክተር አንድሪያስ ቬተር ናቸው። ዶክተር አንድሪያስ ቬተር፣ ከእርሶ ቀደም ብዬ ሁለት የሙያ አጋሮችን አነጋግሬ ያለሁ በተለያየ ሀገራት የምትገኙ አማርኛ ለውጭ ተናጋሪዎች ከተወላጆች ውጭ ለሆኑ ሰዎች የአማርኛ ቋንቋ የምታስተምሩ መምህራን ናችሁ። ቋንቋውም የማስተማር ዘዴዎችን በሚመለከቱ በርካታ ጉዳዮች ላይ ተወያይታችሁ ነበር። በቅድሚያ ጉባኤውን ወይም አውደ ጥናቱን በተመለከተ ያለትን ሀሳብ ቢያካፍሉን። እንዴት ነበረ? እንደ አማርኛ መምህር ካለት ፍላጎት አንጻር የቱን ያህል ጠቃሚ ነበር። እኔ ደስ ያለኝ በውጭ ሀገር፣ በአውሮፓ በተለይ አማርኛ የሚያስተምሩት ሰዎች አንድ ላይ መገናኘታችን መጀመር ጊዜ ስለነበር በጣም ደስ ብነበር እና ከበፊቱ እንደዚህ ብናደርግ ይሻላል ብዬ ነበር። ምክንያቱም አማርኛ ቢሆን ሌላ አፍሪካ ሀገር ቋንቋ የሚያስተምሩ ሰዎች አሉ፣ ግን ሁሉም ሰው ለብቻ ለብቻ የሚያስተምረው እና ከሌላ ቋንቋ ትምህርት ጋር ሲታይ ድጋፍ የለም አይታወቅም። እና አንድ ላይ ሆነን የሆነ ነገር ብናደርግ የአፍሪካ ቋንቋዎች ትምህርት ማሻሸል እና መደገፍ እንችላለን ብዬ ነበር እና እሱ እንደ አሁን ስንገናኝ እዛ ሀምቡርግ ዩኒቨርሲቲ እሱ ጥሩ መጀመሪያ ነው። ስለዚህ አንድ ነገር ስለዚህ ነው በጣም ደስ ብሎ ነበር። መልካም። ቀደም ብሎ የእርሶን መሰል ተሞክሮ ያላቸውን ዶክተር ማየርን አናግሬያለሁ። እርስዎ እራስዎ የአማርኛ ቋንቋ አጥንተው ዛሬ በመምህርነት እያገለገሉ ነው ያሉት። የአማርኛ ቋንቋ መምህርና አስተርጓሚ ነዎት በበርሊን እንደው የግል ጉዞውን መልከት ብናደርግ እንዴት ከአማርኛ ጋር ተዋወቁ? መተዋወቅ ብቻ አይደለም፣ አማርኛን ወደው መምህር ለመሆን የሚያበቃውትን እውቀትና ልምድ አካበቱ። በሺህ ዘጠኝ መቶ ዘጠና ዘጠና አንድ አካባቢ ምዕራብ ጀርመን ብዙ ስደተኞች የመጡ ነበር። አይረን ከርተን እንዲባል ሲከፈት በዛን ጊዜ በጣም ብዙ ቴኖች የገቡ ነበር። ለተወስን ጊዜ ስደተኛ ካምፕ ውስጥ ይሰራ ነበር። በአቃጣሚ በአጋጣሚ አንዳንድ የተወሰነ ኢትዮጵያ ልጆች ነበረ ከንሱ ጋር ተዋውቄ ጓደኞች ሆኑ። እስካሁን ድረስ ጓደኛ ሆነን እና በኋላ አፍሪካ ስነ ልሳን በዩኒቨርሲቲ መማር ጀመርኩ። እንደማይቻ አማርኛ ከዩኒቨርሲቲ ከመግባት በፊት ሰማ ስለነበር አይገባኝ ነበር፣ ግን ቋንቋ ምን እንደሚመስል እየሰማሁ ነበር እና በአጋጣሚ አንድ በፊት በምስራቅ ጀርመን የሚያስተምሩ አስተማሪ ከዛ ወደ እኛ ዩኒቨርሲቲ የመጡ እና እኛም ማስተምር ጀምረው ከዛኔ በጣም ሞቲቬትድ ሆኒ አማርኛ መማር ጀመርኩት ከዛ በኋላ ለአንድ አመት አዛ ዩኒቨርሲቲ አማርኛ ለውጭ ዜጎች ፕሮግራም ውስጥ ገብቼ አንድ አመት እዛ ተምሬ ነበር በዚህ ሰማኒያ ሰባት በኢትዮጵያ አቆጣጠር እና አማርኛ በዛ ነው ጀመርኩት በኋላ ማስተር ሲዚስ አማርኛ ላይ ነው ሰራሁት ከዛ በኋላ በአጋጣሚ አንድ ቦን የሆነ ቦታ ወደ ውጭ የሚሄዱት በእርዳታ የሚሰሩት ሰዎች ቋንቋ ያስተምሩ ስርችት አለ እዚ ጀርመን እና በአጋጣሚ ሁለት ሰዎች እዛ አስተማሪ ሲፈልጉ እሱ አስተማርኳቸው። እሱ መጀመሪያ ጊዜ ነበር አማርኛ አስተማርኩት። በኋላ በዩኒቨርሲቲ ሆነ ኮርስ ማስተማር ጀመርኩኝ፣ በማይንስ የሚባለው ዩኒቨርሲቲ ማይንስ መራብ ጀርመን ያለው ከተማ። እዛ ነው የብትን ዩኒቨርሲቲ የተማርኩት፣ ማስተርስ ፒኤችዲ እዛ ተማርኩት። ያው እንግዲህ እዛ ዩኒቨርሲቲ በሃይልበርግ ዩኒቨርሲቲም በኋላ ወይ በርሊን መጣሁ፣ በወደ ሺ ዘጠኝ አካባቢ ከዛ ጀምሮ በርሊን ነው ያሉት እና እዛም የተወሰነ ዓመት አስተምሬ ነበር ከዩኒቨርስቲ ከወጣ በኋላ አንድ ጊዜ የግል ኮርስ ሰጥ ነበርና እዚህ ውጭ ጉዳይ ሚኒስቴር እንሱም አንድ ጊዜ አማርኛ አስተማሪ ሲፈልጉ እነሱ ጋር ማስተማር ጀመርኩኝ። አንዳንድ በየአመቱ ለተወሰነ ወራት ወደ ጀርመን ኤምባሲ ወደሚሄዱ ሰዎች አስተምራቸዋለሁ። መልካም፣ እንደተረዳሁት ከሰላሳ አመት በፊት ነው ከቋንቋው ጋር የተዋወቁት። ምናልባትም በወጣትነት እድሜው ይመስላል። ያስታውሳሉ። የዘጠና አንዱ የበርሊን ግንብ ሲፈርስ ስደተኞች ሲመጡና አርሶ ስደተኞች የሚቀበል ድርጅት ውስጥ እየሰሩ በነበሩ ጊዜ የአማርኛ ቋንቋ በስፋት ለመጀመሪያ ጊዜ የሰሙበትን ያስታውሳሉ። ምናልባት ተማሪ በነበሩበት ሳን ነው። ከትምህርት ቤት ወጥተዋል። ትምህርቴን ጨርሼ ብሔራዊ አገልግሎት ጨርሼ ዝም ብሎ መስራት ያህል ካምፕ ውስጥ ይሰራ ነበር። ሀያ ሁለት አመቴ አማርኛ መጠምገብ ማይንት የሚባል ከተማ ከፍራንክፎርት አንድ አርባ አርባ አምስት ኪሎ ሜትር ተጥቆ ከተማ ናት። ሌላ የውጭ ቋንቋ ይናገራሉ አጥንተዋል። ዶክተር ቤተር ከአማርኛ ሌላ በትምህርት ቤት እንግሊዝኛና ፈረንሲኛ ተምራሉ። ዋና ቋንቋው ጀርመንኛ፣ ዋና ቋንቋ ጀርመኛ፣ ፈረንቻ ቋንቋ፣ ከዛ ትምህርት ቤት እንግሊዝኛም ፈረንሲኛም ተምሪያለሁ። ዩኒቨርሲቲ እንደ እንደ አማርኛ ተማርኩም፣ ግን ቱርክኛ፣ ፋርስኛ ማ ኢራን ቋንቋ፣ የሩዋንዳ ቋንቋ ትንሽ ትግርኛ ተምሬ ነበር። አስተዋጽኦ ዩኒቨርሲቲ አንድ ኮርስ ወስድ ነበር ነካ ነካ ያርኩ ነበር። አሁን ባምባራ፣ ስዋሂሊ፣ ሮሚኒያ፣ ስዋኒኛ እንደዚህ ነካ ነካ ያርኩ ነበር። መቻል አይባልም። ለማየት ግን ሞክረ አሁና ሰዋሰውን ለማየት ጠካ መልካም ምናልባት እርስዎን መሰል መምህራኖች ጋር አሁን እያደረጋችሁት ወዳለው ጉዳይ በመልሰው በአውደ ጥናታችሁ በጣም በርካታ ጉዳዮች ተነስተዋል። ሰዎች ቋንቋዎችን የሚማሩበትን መንገድ በአይነቱ እየተለወጠ ነው። ቴክኖሎጂ ከፍተኛ ተጽዕኖ ማድረግ ችሏል። አሁን ባለንበት ሁኔታ ና ቋንቋን እርስዎ የሚያስተምሩበትን አማርኛም በተመለከተ ምን ያስባሉ? ምን አይነት እድሎች፣ ምን አይነት ፈተናዎች አሉ? እስከተረዱት ድረስ ዋናው ነገር ልማዩ ቋንቋ አስተማሪነትን አልተማርኩም። እኔ ሊንግዊስት ነኝ በትምህርቴ። እኔ ፒ ኤች ዲ በአርጎብኛ ላይ ነው የሰራሁት፣ ባልተጠና ቋንቋ ላይ ነው። ሊንግዊስቲክ ዲስክሪፕሽን የሚባል ነገር ነው የሰራሁት። ግን አማርኛ ማስተምሮ ለምድ ነው። አማርኛ በደምብ ስለተማርኩ አሁን ከፈረንሲኛ አስተማሪዎች፣ እንግሊዝኖች አስተማሪ ጋር ስናየ እንሱ ልክ ወይ ራሱ ጀርመንኛ ለውጭ ዜጋ የሚያስተምሩ ሰዎች እሱ እንደ ራሱ ሙያ ነው ዘዴዎች ይማራሉ። እኛ ይሄን አልተማል ይ እየሞካከር ነው። በዛ ብዙ የሆነ ክፍተት አለ። ሁለተኛ ደግሞ ማስተማሪያ መጽሐፎች ላይ እኔ እስከአሁን ደስ የተጠቀሙ መጽሐፍ የወልፍ ለስላው መጽሐፍ ነበር። የቆየ ነው። አዎ እኔ እራሴ የተማርኩ በዚህ መሳክቶቹ አስተማሪ ያዘጋችው መጽሐፍ ላይ ያ ደግሞ በታይፕራይት የተጻፈ መጽሐፍ ነው። አሁን እንደምታውቁ አማርኛ ታይፕራይት ለተጀማሪዎች ያስቸግራል። እና ተማራ መጀመሪያ ጊዜ ነው ትንሽ ዘመናዊ ማስተማሪያ መጽሐፍ ያዘጋጀች ብዙ ውብ ማቴሪያል የለንም፣ ከሌላ ቋንቋ ትምህርት ጋር ስናየው እና አንድ ችግር እሱ ነው። ሙያ በትክክል አይተማርም። አንድ ሁለተኛው ደግሞ ማቴሪያል እንደ ልብ አናገኝም። ሶስተኛው ቋንቋ ለመማር ተማሪዎች ብዙ መስራት አለባቸው እና ብዙ ሰዓት መማር፣ ብዙ ልምድ ያስፈልጋል። ብዙ ሰዓት ያስፈልጋቸዋል። በትምህርት አሁን ዩኒቨርሲቲ ስናስተም አንድ በሁለት ጊዜ ነው ክላስ ያለው። አይበቃም በትክክል ያለ አሁን እኔ አማርኛ እዚህ መ- የተረስኩ እዛ ይቺ ኢትዮጵያ ይቺ እዛ ስለተማርኩ እንጂ እዚህ ብቆይ ኖሮ ያን አልደስ ነው ደረጃ በራሴ በራሴ ትክክል ነው። እኔ ውጭ ጉዳይ ሚኒስተር ማስተማራቸው እንደዛ ነው። እሱ ሰምንት ሁለት ጊዜ ዘጠና ደቂቃ ዘጠና ደቂቃ አይበቃቸው። ሌላ ቦታ ሙሉ ሰምንት ነው የሚያሰሩት ግን እኛ ብዙ ጊዜ ጊዜ አይበቃ እና አማርኛ ለምሳሌ አንድ ሰው እንግሊዝኛ ሲማር ወይ ፈረንሳኛ ወይ ስፓኒሽ ወይ ጣልያንኛ እነዚህ ቋንቋዎች ጀርመንኛ ቅርብ ስለሆነ ቶሎ መመት ይችላሉ። ማለት ብዙ ተመሳሳይነት አለ። ግን አማርኛ ወይ ሌላ ኢትዮጵያ ወይ ለአፍሪካ ሀገር ወይ ሌላ አውሮፓ ውስጥ የሚናገረ ቋንቋ ተዋሰው ትንሽ ለየት ይላል፣ ይርቃል ከአውሮፓ ቋንቋዎች ሰዋሰው አነ ጊዜ የበለጠ ያስቸግራቸዋል። እና እንደዚህ አይነት ችግሮች አሉ። ዶክተር አንድሪያስ ቤተር፣ የአማርኛ ቋንቋ መምህርና አስተርጓሚ በበርሊን የቅርቡን አውደ ጥናታችሁን ተንተርሶ ነው የግል ተሞክሮውን ልምዶችና አጋጣሚዎችን ጨምረን የተወያየ ነው። በዚሁ እንቋጫለን። እግዜር ይስጥልኝ ዶክተር ቤተር አሁ